በትግራይ ክልል አዲዳሮ ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ተፈጽሟል ያሉት ኃላፊ ከህግ አግባብ ውጪ በዋስ ተለቋል ሲሉ ዛሬ የተቃውሞ ሰልፍ መውጣታቸውን አስመልክቶ ዓለም ፍስሀዬ ያጠናቀረው ዘገባ ነበር። በሰሜን ምዕራብ ዞን የላለ አዲያቦ ወረዳ አዳሮ ከተማ የሚገኙ ቁጥራቸው ወደ አስራ አምስት ሺህ የሚገመቱ ነዋሪዎች ተቃውሟቸውን የሚገልጽበት መፈክር ይዘው ስሙን ለይተው ጠቀሱት አንድ የወረዳ ፖሊስ አማካኝነት በዜጎች ላይ ደረሰ ያሉትን በደል በመዘርዘር ድምጻቸውን አሰምተዋል። በሰልፍ ላይ የተሳተፉት ስለ ተቃውሞው ምክንያት ሲናገሩ በመንግስት የስራ ኃላፊነት ላይ የሚገኘው ግለሰብ በተለይ ቁጥራቸው ለጊዜው ያልተረጋገጠ ነገር ግን ከአስር በላይ የሆኑ ባለትዳር ሴቶችን በመድፈር በሴቶች ላይ ባደረሰው ተደጋጋሚ ጥቃት ምክንያት ግምገማ ቀርቦበት ነበር። ግምገማው ላይ ጉዳቱ ደርስብናል ያሉት ሴቶች ፊት ለፊት እየተነሱ የምስክርነት ቃላቸውን ሰጥተው ነበር። ከሴቶቹ በተጨማሪም በሐሰት በማስመስከር ወንዶች ያለ አግባብ እንዲታሰሩ አድርገዋል በሚል ሰልፈኞች አቤቱታ ሰምተዋል። ከዚህ ግምገማ በኋላ ግለሰቡ እንዲታሰር ቢደረግም ብዙም ሳይቆይ ወዲያውኑ በዋስ እንዲፈታ መደረጉን ቁጣን ቀስቅሷል ብለዋል የሰልፉ አስተባባሪዎች። በሰልፉ ላይ ተሳታፊ ከነበሩት አንዱ ሌተናል ኮሎኔል መኮንና ማረ ስለ ሰልፍ ዓላማ ለአሜሪካ ድምፅ ሲያስረዱ እንግዳ አየለን ኢና ሰላማዊ ሰልፍ ወንጀለኞችን የሚሸከም ትከሻ የለንም ብለን ነው ሰልፉን ያካሄድ ነው። ዓላማውን በሴቶች ላይ እየተፈጸመ ያለውን ጥቃት ለመቃወም ነው። በተጨማሪም በሐሰት ምስክር ወንዶች እንዲታሰሩ በማድረግ ከፍተኛ በደል ስለሚፈጸም በሰልፉ ላይ ተቃውሟችንን ለማሰማት ነው የወጣ ነው። እንደዚህ በሴቶችና በወንዶች ላይ ግፍ የፈጸመብን ግለሰብ ተገቢውን ቅጣት ማግኘት ሲገባው በዋስ ተለቋል። ግለሰቡም በዋስ ከተለቀቀ በኋላ በግምገማው ላይ ያጋለጡትንና በደል ያደረሰባቸውን ሰዎች ወደ ማስፈራራት ነው የገባው። ሕብረተሰቡ በተለይ በሴቶች ላይ የደረሰውን በደል ተቃውሞ ድምጻችን ይሰማ ነው አዳባይ እየወጣው ብለዋል። ኮሎኔል መኮንን አያይዘው ለተቃውሞ የወጣው ሰልፈኛ አቶ ሀጎስ ካሳ የተሰኙትን የወረዳ አስተዳዳሪ አግኝተው ጥያቄያቸውን ምስጠታቸውን ተናግረዋል። የላዕላይ አዲያቦ ወረዳ የህዝብ ግኘት ምክትል ኃላፊ መምህር ሙልጌታ ገብሬስስ ስለ ሁኔታው ከአሜሪካ ተጠይቀው ሰውየው በተለይ በሴቶች ላይ ያደረሰው ጥቃፍ ግፍ ነው በሚል የተቃወሙ ግለሰቦች በዋስትና መለቀቁን ከሰሙ በኋላ ድምጻችን እናሰማለን ብለው ነው ሰልፉ የወጡት። እኛም የህግ ባለሙያ ባንሆንም በዋስ መለቀቁን አልደገፍነውም። በደልን ፈጽሟል የተባለውን የወረዳ ፖሊስ አባል ለማግኘት በተደጋጋሚ የእጅ ስልኩ ላይ ደውለን ልናገኘው አልቻልንም። በተጨማሪም የወረዳው ጸጥታ ኃላፊ አቶ በላይን ለማነጋገር ጥረት አድርገን ነበር። ለመናገር ፈቃደኛ ባለመሆናቸው ልናገኛቸው አልቻልንም። አለም ፍስሐ ከመቀለ